በዶክተር መረራ ጉዲና ላይ የሚመሰክሩ የአቃቤ ሕግ ምስክሮች ስም ዝርዝር ለተከሳሽ እንዳይደርስ የፌዴሬሽን ምክር ቤት ወሰነ። ከታሰሩ ከ11 ወራት በኋላ ዛሬ ፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀረቡት ዶክተር መረራ የተከሰሱበትን ወንጀል አልፈጸምኩም ሲሉ ቃላቸውን ሰጥተዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥተዋል። መለስካቸው አመሃ ተጨማሪ አለው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ጠነኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ ስራውን የጀመረው በእነ ዶክተር መረራ መዝገብ ላይ ነበረ። መዝገቡ ለዛሬ የተቀጠረውም አቃቤ ህግ በተከሳሽ ዶክተር መረራ ጉዲና ላይ ያቀረባቸው ምስክሮች ማንነት ለተከሳሽ እንዳይገለጽ በሚለው ላይ የፌዴሬሽን ምክር ቤትን ውሳኔ ለመጠበቅ እንደነበረም ፍርድ ቤቱ አስታውቋል። ሲጠበቅ የነበረው ይኸው ውሳኔ ከምክር ቤቱ እንደተላከ የገለጸው ይኸው ፍርድ ቤት ከሳሽ አቃቢ ሕግ በተከሳሽ ላይ የቆጠራቸው ምስክሮች ዝርዝር ለተከሳሽ እንዳይሰጥ የፌዴሬሽን ምክር ቤት ውሳኔ መሆኑን በአጭሩ አስታውቆ የውሳኔውን ግልባጭ ሁለቱም ወገኖች ሊወስዱ እንደሚችሉ ገልጸዋል። የምስክሮቹ የስም ዝርዝር ለተከሳሽ የማይሰጠው ለምስክሮቹ ደህንነት ሲባል እንደሆነም ፍርድ ቤቱ አስረድተዋል። በዚህ መዝገብ ከተዘረዘሩት ተከሳሾች መካከል በአካል ቀርበው የሚከራከሩት የኦሮሞ ፌዴራላዊ ኮንግሬስ መሪ ዶክተር መረራ ጉዲና ብቻ ሲሆኑ ከተያዙ ከ11 ወራት በኋላ ለመጀመሪያ ጊዜ ለፍርድ ቤቱ የእምነት ክህደት ቃላቸውን ጥፋተኛ አይደለሁም ሲሉ ሰጥተዋል አቃቤ ከእርሳቸው ጋር ክስ የመሰረተባቸው ዶክተር ብርሃኑ ነጋ ጀዋር መሐመድ ኢሳት ወይም የኢትዮጵያ ሳተላይት ቴሌቪዥንና ኦሮሞ ሚዲያ ኔትወርክ ጉዳያቸው በሌሉበት እንደሚታይ ፍርድ ቤቱ አስታውቋል። ከዶክተር መረራ ጉዲና ጠበቆች አንዱ አቶ ወንድሙ ኢብሳ ደንበኛቸው ከዚህ በፊትም ሆነ ዛሬ ለተወሰኑ ደቂቃዎች እጃቸው በሰንሰለት ታስሮ እንደነበረ፣ ይህም ደንበኛቸው ካለባቸው የስኳር ሕመም ማኳያ ቁስል ቢፈጥር ጠንቁ ከፍተኛ እንደሆነ በመግለጽ ድርጊቱ እንዳይፈጸምባቸው አመልክተዋል። አክለውም ዶክተር መረራን የሚጠይቋቸው ሰዎች ቁጥር በማረሚያ ቤቱ የተወሰነ በመሆኑ ይህ እንዲነሳም ጥያቄ አቅርበዋል። ፍርድ ቤቱም ጥያቄያቸውን በጽሑፍ እንዲያቀርቡ በማዘዝ ውሳኔ እንደሚሰጥበትም ገልጿል። የአቃቤ ሕግ ምስክሮችን ለመስማት ለጥቅምት 24 ቀን 2010 ዓ ም ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ